የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ መገናኛ ብዙኃን ባለስልጣን ከኢትዮጵያ የሚዘግቡ የዶችቨለ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶችቨለ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዩናይትድ ስቴትስ የሳውዲ አረቢያ የተባበሩት አረብ ኤምሬቶችና የግብፅ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት ለማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። የዛሬው ውይይት ትኩረት ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለሶስት ወራት የሚዘልቅ ሰብአዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑ ተገልጿል። ኤም 23 የተባለው ታጣቂ ቡድን ቢያንስ 500 ኪሎግራም ወርቅ ምስራቅ ኮንጎ ከሚገኘው ከትዋንጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም 23 አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቮ ክፍለ ሀገር ውስጥ የሚሰራው ኩባንያ ኤም 23 በዚህ ሳምንት ወርቁን በምስጢር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ዜናው በዝርዝር የኢትዮጵያ መገናኛ ብዙሀን ባለስልጣን ከኢትዮጵያ የሚዘግቡ የዶች ቨለ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶችቨለ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዶችቨለ ዋና ስራ አስኪያጅ ባርባራ ማሲንግ እገዳውን በተመለከተ ባወጡት መግለጫ የአማርኛ ዝግጅቶችን በማሰራጨት አገልግሎት ሲሰጥ የቆየው ዓለም አቀፉ የመገናኛ ብዙሃን ዶችቨለ ወደ ኢትዮጵያ በሚያስተላልፋቸው ዘገባዎች ላይ የሚደረገው እገዳ በጣም አሳሳቢ መሆኑን አስታውቀዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የእገዳ ደብዳቤ ስለ ዶችቨለ ዘገባዎች ምንም አይነት ተጨባጭ ክሶችን ያላካተተ መሆኑን የጠቀሱት ማሲንግ፣ ከዚያ ይልቅ ዶችቨለን በጥቅሉ የጥላቻ ንግግርንና የሐሰት መረጃዎችን ማሰራጨትን ለመከላከል የወጣውን ጨምሮ የኢትዮጵያ የመንግስት መገናኛ ብዙሀን አዋጆችን በመጣስ እንደሚከስ ገልጸዋል ገልጸዋል። የኢትዮጵያ ባለስልጣናት የትኛዎቹ ዘገባዎች የተጠቀሱትን የመገናኛ ብዙሀን አዋጆች እንደጣሱ ዝርዝር ማብራሪያ እንዲሰጥና እገዳውንም በአስቸኳይ እንዲያነሳም ጥሪ አቅርበዋል። ዶቼቨለ በሚሊዮኖች የሚቆጠሩ ኢትዮጵያውያን ነፃ መረጃ ለማግኘት የሚተማመኑበት ጣቢያ መሆኑን የጠቆሙት ማሲንግ የታገዱት ባልደረቦች ካለምንም ገደብ በአስቸኳይ ተመልሰው ስራቸውን መቀጠል ይችላሉ ብለው ተስፋ እንደሚያደርጉ ገልጸዋል። ኢትዮጵያ የሚገኙት ዘጠኝ ባልደረቦች ላልተወሰነ ጊዜ የጋዜጠኛ ስራቸውን ማቋረጣቸውን ያሳወቁት ማሲንግ የዱችቨለ የአማርኛው ዝግጅት ክፍል ፕሮግራሞች በቦንና በዓለም ዙሪያ በሚገኙ ሰራተኞች መሰራትና መሰራጨታቸው እንደሚቀጥልም በመግለጫቸው ገልጸዋል። የውጭ ኃይሎች የሱዳን የተኩስ አቁም ውይይትን ሊያስተናግዱ ነው። የዩናይትድ ስቴትስ፣ የሳውዲ አረቢያ፣ የተባበሩት አረብ ኤምረቶችና የግብጽ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት ለማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። ኳድ በመባል የሚጠሩት እነዚሁ ተጽዕኖ ፈጣሪ የውጭ ኃይሎች በሱዳን ሰብአዊ ስምምነት ላይ እንዲደረስ ከዚያም ቋሚ የተኩስ አቁምና ወደ ሲቪል አመራር የሚወስድ ሽግግር እንዲከተል ባለፈው ወር በጋራ ጥሪ አቅርበው ነበረ። የዛሬው ውይይት ትኩረትም በዚህ እቅድ ላይ እና ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለሶስት ወራት የሚዘልቅ ሰብዓዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑን አንድ ስማቸው እንዲነገር ያልፈለጉ ባለስልጣን ትናንት ለፈረንሳይ ዜና አገልግሎት ተናግረዋል። ከዋድ ተፋላሚ ወገኖች ውጊያውን እንዲያቆሙና እርዳታም ለሰላማዊ ሰዎች እንዲደርስ በጋራ ግፊት በማድረግ እየተንቀሳቀሰ ነው። ባለስልጣኑ እንዳሉት የቡድኑ አባላት ሁለቱን ወገኖች በተናጠል ነው የሚያነጋግሩት። ባለፈው ወር ለቀረበው የኳድ የሰላም እቅድ የሱዳን መንግስት ግብረ መልስ እየተረጋጋ የነበረ ቢሆንም ከጦርነቱ በኋላ በሚኖረው ፖለቲካዊ ሽግግር ከሱዳን ጦር ጋር የወገነው መንግስትንም ሆነ አሬሴፍን አያካትትም መባሉን ሳይቀበል ቀርቷል። ሱዳን ከጎርጎሮሳዊ ሚያዚያ 2023 ዓም አንስቶ በመደበኛ ጦር ሰራዊቷና በፈጥኖ ደራሹ ኃይል በምህጻሩ አር ኤስ ኤፍ መካከል በሚካሄደው ውጊያ ተመሰቃቅላለች። ውጊያው በአስር ሺዎች የሚቆጠሩ ሰዎችን ሲገድል ቁጥሩ ወደ 12 ሚሊዮን የሚደርስ ህዝብንም አፈናቅሏል። ይህም በዓለማችን ከፍተኛ የተባለ የህዝቦች መፈናቀልና የረሃብ ቀውስ ፈጥሯል። ይህ ዶይቼ ቬለ ዲ ደብሊው ነው። ኤም 23 የተባለው ታጣቂ ቡድን ቢያንስ 500 ኪሎግራም ወርቅ ምስራቅ ኮንጎ ከሚገኘው ክትዋን ጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም 23 አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቩ ክፍለ ሀገር ውስጥ የሚሰራው አንድ ኩባንያ ኤም 23 በዚህ ሳምንት ወርቁን በሚስጥር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ኩባንያው አማጽያኑ ማዕድን የማውጣቱን ስራ ለመቀጠልና ለማስፋፋት ጂኦሎጂካዊ ዳታ ለማውጣት የሩዋንዳ ቴክኒሽያኖችን ተጠቅመዋል ሲሉም ሲልም ከሷል። ምንም እንኳን የተባበሩት መንግስታት ድርጅት ባለሙያዎችና የምዕራቡ ዓለም እንዲሁም የአካባቢው መንግስታት ሩዋንዳን የኤም 23 አማጽያንን ትደግፋለች ሲሉ በተደጋጋሚ ቢከሱም ሩዋንዳ ግን በተከታታይ ክሱን ውድቅ አድርጋለች። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ለሀገራቸው ወታደራዊ እርዳታ ለመስጠት ቃል ከገቡ ከበርካታ የአውሮፓ ሀገራት መሪዎች ጋር ለመነጋገር ዛሬ ለንደን ናቸው። የወታደራዊ እርዳታው ዓላማ ወደፊት ይባባሳል ተብሎ ከሚያሰጋው የሩሲያ ጥቃት ሀገራቸውን መከላከል ነው። የዩክሬኑ ፕሬዚዳንት ዘለንስኪ የፈቃደኞች ህብረት በመባል የሚጠራው የዩክሬን አጋር የምዕራባውያን ሀገራት ስብስብ ለዩክሬን የረዥም ርቀት የጦር መሳሪያዎችን እንዲሰጥ ተማጽነዋል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የሚያስተናግዱት ይኸው ስብሰባ ክረምቱ በመግባት ላይ ባለበት በአሁኑ ጊዜ ዩክሬንን ቀን በቀን ከሩሲያ ከሚሰነዘርባት የድሮንና የሚሳይል ጥቃቶች ራስዋን እንድትከላከል መርዳት በሚቻልበት መንገድና የዩክሬንን የአየር መከላከያ ማጠናከርና ለኪቭም ሩሲያ ድረስ ዘልቀው የሚደርሱ የረዥም ርቀት ሚሳይሎችን ማቅረብ በሚቻልባቸው መንገዶች ላይ ትኩረት ሰጥቶ ይነጋገራል። የንግግሩ ዓላማም በሩሲያው ፕሬዚዳንት ቭላድሚር ፑቲን ላይ ጫናውን ማጠናከር መሆኑ ተዘግቧል። ፑቲን እስካሁን ከዜሌንስኪ ጋር እንዲደራደሩ የሚደረጉትን ጥረቶች ሁሉ አልተቀበሉም። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ ዶችቨለ ከኢትዮጵያ የሚሰሩ ዘጠኝ ዘጋቢዎቹ በኢትዮጵያ መገናኛ ብዙሃን ባለስልጣን መታገዳቸውን ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የጣሉትን እገዳም በአስቸኳይ እንዲያነሱ ጥሪ አቀረበ። የዩናይትድ ስቴትስ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና የግብፅ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት በማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። የዛሬ ውይይት ትኩረት ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለሶስት ወራት የሚዘልቅ ሰብአዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑ ተገልጿል። ኤም 23 የተባለው ታጣቂ ቡድን ቢያንስ 500 ኪሎ ግራም ወርቅ ምስራቅ ኮንጎ ከሚገኘው ከቱዋንጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም 23 አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቩ ክፍለ ሀገር ውስጥ የሚሰራ አንድ ኩባንያ ኤም 23 በዚህ ሳምንት ወርቁን በሚስጥር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ዜናው በዚሁ አበቃ።